Gabina BOA. Good night, Gabina BOA. Salam, salam, end it, I'm a Gababalu, Taxi, Mod Twal, Gabina BOA. Ask about DJ Fatsuji. That's a brand name. That's a brand name. I stand behind it. I guarantee it. They know that even if they don't know me any more than they know the, the the chairman of General Mills. DJ Fatso, my man. God loves me. This is a DJ Fatso exclusive. Africa's live with DJ. ነበራችሁ አድማጮቻችን። ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርቡ ጋቢና ቪኦኤ ፕሮግራማችን ተጀምረዋል። ማስተናገዳችሁ ዲጄ ፋቱ ነኝ። እንግዲህ እስከ ፕሮግራሜ ፍጻሜ ድረስ አብሯችሁ እንድትቆዩ በመጋበዝ ፕሮግራሜን በዚህ በምታደምጡት አይዞን በተሰኘው በአስቴር አወቀ ሙዚቃ ጀምር ያለው። አስተያየቶቻችሁን በፌስቡክ ፔጃችን ቪኦኤ አማሪክ ላይ ጻፉልን። አብረን እንቆይ። malcolm and you so የተከበራችሁ አድማጮቻችን ከዚህ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ጋቢና ቪኦኤ የተሰኘውን ፕሮግራማችን ነው የምታደምጡት። ዛሬ ደግሞ አርብ ነው፣ የተለያዩ ሙዚቃዎችን የምንሰማበት ጊዜ ነው። ማስተናገዳችሁ ዲጄ ፋቱ ነኝ። እንግዲህ እንዳደመጣችሁት አስቴር አወቀ አይዞን አይዞን የተሰኘውን ዜማ አድምጠናል። የምንሸጋገረው ደግሞ ወደ ቴዎድሮስ ታደሰ ይሆናል። ቴዎድሮስ ታደሰ እንግዲህ በጣም የተወደደለት አልበም ዝምታ ይሰኛል። ሀመት ሆኖ ተርሶ አልበም ከወጣ ከዛ አልበም ላይ ራሱ ዝምታ የተሰኘውን ሙዚቃ ወደ እናንተ አደርሳለሁኝ። እንግዲህ አስተያየቶቻችሁን እቀበላለሁ በቪኦኤ አምሃሪክ ፌስቡክ ፔጅ ላይ። አብራችሁን ቆዩ። ቴዎድሮስ ታደሰ

መንታ አንደበት አስሮ በጊዜያት ረታ ጎምጉሞ ለመተናገር ላንዳፍታ ልብም እንደ ባዳ ከክዳብ ተማክሮ ተናግሮ የነገር ሳይቋጨው በተስፋ ውሎ አድሮ ድካም ጫነዋን ዕድሜ በዞ ቆጥሮ አይ ጎዳዬ ወድ ይላል ያገሬ ሰው። ባይሳካ ያለምከው ቢጠፋ ወዳጅ ፊቱን ቢያዞር በውሎ ባትረካ አትዘን እንግዲ ከተወ አትቁረጥ ተስፋ ይታማ ይጣላ ሳይደክም ሳይዘክር

Gracias. አለኝ ወገን አለኝ። ያደመጣችሁት የጃሉድ ሙዚቃ ነው። ከዛ በፊት ደግሞ ቴዎድሮስ ታደሰ ቴዲ ታደሰን በዝምታ አስደምጫችኋለሁ። ስለምትሰጡን አስተያየት በቪዮ አማሪክ ላይ እናመሰግናለን። ሚኪያስ አዳነ አሎ ጋቢና ቪዮ የምወደው ፕሮግራም ብሎናል። እኛም እንወድሃለን። ከዛም ደግሞ ራሄል ዮሐን ራሄል ሀይሉ ይላቪ ፕሮግራም ወይም ፕሮግራማችሁን እወዳለሁ ብላናለች። ስለምትሰጡን አስተያየት እናመሰግናለን። ያው የዘወትር አድማጫችንም ሀናን ቆንጆ አስተያየቷን ዌልካም ብላ ተሰተናለች። እናመሰግናለን። ማስተናገዳቸው ዲጄ ፋት ነኝ። የሚቀጥለው ሙዚቃ የሚሆነው የዘሪቱ ከበደ ነው። አዲስ ሙዚቃ አለቃለች በቅርብ ቀን ውሸታም ይሰኛል። እሱ ላስደምጣችሁ እስቲ ውሸታም ከጋቢና ቪኦኤ We and she was a ተጋለጥሽ፣ በብርሃን በቃ ደልኝም ስለተነጋጋን። ምንም ብትቋቋይ ብት ያለው አለው አታታልኝም። በቃ ይቼሻለው። ውሸታ አንቺ፣ ውሸታ ውሸታ፣ አስመሳይነሽ በጣም ውሸታም። Shut yeah. up. Yeah. şer bıbdıyna bak ben Ich Schau, wie gesetzt in der Fühe der Zunge, bin. Als ich nachgefahren bin. Wie gefahren, wie der Mann, wie Und nach der Töne. Schera, sie bebeugt. Was hat der mit mir? Eins, zwei, drei, vier. Den Getriebe Bei Jabin, I'm שalakmar يenيne وبt astمsa aلبي Că tot până-i găsau, azi lor n-ai găsat Dic că iar îndoroși nu-mi i găsa Să-l cați și de n-a să n-a, n nu schipa

ቴዲ አፍሮ አይዞ ልቤ ነበር ያስደመጥኳችሁ። እንግዲህ ያው ባለፈው ሳምንት ከቅዳሜ ጀምሮ ኢትዮጵያ ውስጥ በተፈጠረው ነገር ሁላችንም አዝነናል። እንግዲህ የዛሬዎች ሙዚቃዎቻችንም በዛ ዙሪያ ነው ሰዎች እንዲጽናኑበት ሰዎች እንዳያዝኑ አይዟችሁ የሚል ሙዚቃ ነው የጋበዝኳችሁ። ዲጄ ፋሱ ነበርኩ ሳስተናግዳችሁ የቆየሁት። እንግዲህ ስለሰጣችሁኝ አስተያየት፣ ጊዜያችሁን ወስዳችሁ ስላደመጣችሁኝ በጣም አድረጌ አመሰግናለሁ። የመጨረሻ ሙዚቃዬ እንግዲህ የፀሐዬ ዮሐንስ ነው። ኢትዮጵያ ይሰኛል። ሱጋብጅ እሰናበታለሁ። መልካም ቅዳሜ እና እሁድ።

بجرا أودني بامن في